ክቡርነት አንድ ጉዳይ ስላለኝ የክቡርነት ሆን እርዳታ ለመጠየቅ መጣሁ። መጠን በተቻለኝ መጠን መጣር በተቻለኝ መጠን ጉዳይ የሆን ለመፈጸም እጥር አለሁ። መልእክተኛ መላክተኛ ሚስተር ስሚዝ የተባሉ የአሜሪካ መንግሥት ልዩ መልእክተኛ በቅርብ ጊዜ አዲስ አበባ ይገባሉ፣ ክቡር። ስለዚህ ከክቡር ሚኒስትሩ ጋር ለመገናኘት የሚገባው ዝግጅት እንዲደረግላቸው በማሰብ ለዚሁ ጉዳይ አሳበውን ለመጠየቅ መጣሁ። ከክቡር የውጭ ጉዳይ ሚኒስትሩ ጋር ለመገናኘት አስፈላጊውን ዝግጅት ለማድረግ በኤምባሲያችሁ በኩል የሚገባውን ጥያቄ በደንቡ መሠረት እንዲቀርብልን ያስፈልጋል። ጤና ይስጥልኝ ጌታዬ። ስሜ ዮሐንስ ይባላል። ጤና ይስጥልኝ። ከበደ ባላለሁ። ምን ላድርግልዎ ጌታዬ? አንድ ጉዳይ ስላለኝ የክቡርነትዎን እርዳታ ለመጠየቅ መጣሁ። በተቻለ መጠን ጉዳይውን ለመፈጸም እጥራለሁ። ሚስተር ስሚዝ የተባሉ የአሜሪካ መንግሥት ልዩ መልእክተኛ በቅርብ ጊዜ አዲስ አበባ ይገባሉ። ስለዚህ ከክቡር ሚኒስትሩ ጋር ለመገናኘት የሚገባው ዝግጅት እንዲደረግላቸው በማሰብ ለዚሁ ጉዳይ ሀሳበውን ለመጠየቅ መጣሁ። ከክቡር የውጭ ጉዳይ ሚኒስትሩ ጋር ለመገናኘት አስፈላጊውን ዝግጅት ለማድረግ በኤምባሲያችሁ በኩል የሚገባውን ጥያቄ በደንቡ መሰረት እንዲቀርብልን ያስፈልጋል። ጤና ይስጥልኝ ጌታዬ። ስሜ ዮሐንስ ይባላል። ጤና ይስጥልኝ ከበደ እባላለሁ። ምን ላድርግለው ጌታዬ? አንድ ጉዳይ ስላለኝ የክቡርነትዎን እርዳታ ለመጠየቅ መጣሁ። በተቻለ መጠን ጉዳይዎን ለመፈጸም እጥራለሁ። ሚስተር ስሚዝ የተባለው የአሜሪካ መንግሥት ልዩ መልእክተኛ በቅርብ ጊዜ አዲስ አበባ ይገባሉ። ስለዚህ ከክቡር ሚኒስትሩ ጋር ለመገናኘት የሚገባው ዝግጅት እንዲደረግላቸው በማሰብ ለዚሁ ጉዳይ አሳበውን ለመጠየቅ መጣሁ። ከክቡር የውጭ ጉዳይ ሚኒስትሩ ጋር ለመገናኘት አስፈላጊው ዝግጅት ለማድረግ በኤምባሲያችሁ በኩል የሚገባውን ጥያቄ በደንቡ መሰረት እንዲቀርብልን ያስፈልጋል። የእንጨቱ ርዝመት ስንት ሜትር ነው? ስምንት ሜትር ያህል ነው። ትምህርት ቤታችሁ ከእንጨት የተሰራ ነው? የለም፣ ከድንጋይ የተሰራ ነው። ከጡብ ከተሰራ እና ከድንጋይ ከተሰራ ቤት የቱ የበለጠ ውድ ነው? ከድንጋይ የተሰራው ቤት የበለጠ ይወደዳል። የእንጨቱን ቤት ትቶ እጡብ ቤት ውስጥ ገባ። የለም፣ የእንጨቱን ቤት አልተወውም። የከብቶቹ በሽታ ተላላፊ ነው? የለም፣ ተላላፊ አይደለም። ይህ ሰውዬ የበሽታውን ተላላፊነት እንዴት አወቀ? እንዴት እንዳወቀ አላውቅም። ዛሬ ጠዋት በሰዓቱ ስራው ስላልገባ ተቀጣ። የለም፣ አልተቀጣም። ቢቀጣ ኖሮ መቀጫው ስንት ይሆን ነበር? ምናልባት የግማሽ ቀን ደሞዙን ያጣ ነበር። በተቻላቸው መጠን ለመምጣት ሞክረው ነበር። የለም፣ ለመምጣት በጭራሽ አልሞከሩም። በተቻለህ መጠን ልትረዳው ፈቃደኛ ነህ? የለም፣ ጊዜ ስለሌለኝ ልረዳው አልችልም። ከዓለም ታሪክ መጽሐፎች ብዙ አንብበሃል? በተቻለኝ መጠን ስለ አውሮፓ ታሪክ አንብቤ ያለሁ። እዚህ መጽሐፍ ቤት ውስጥ ስለ አገራችን የተጻፉ ብዙ የታሪክ መጽሐፎች ይገኛሉ። የለም ብዙ የታሪክ መጽሐፎች አይገኙም። ታሪካችንን ለመደምሰስ የተነሳውን ሰው ስም ታውቃለህ? የለም፣ አላውቅም። አንድ ሰው የአገርህንና የሕዝብህን ታሪክ ለመደምሰስ ቢነሳ ምን ታደርጋለህ? በተቻለኝ መጠን እከላከላለሁ። ከጠቀስከው በኋላ አሳላፊው መጥቶ ነበር? የለም፣ አልመጣም። አሮጌውን ልብስህን አውልቀህ አዲሱን ሞክርኸው? የለም፣ አልሞከርሁትም። እዚህ ለመምጣት ብዙ ጥረሃል? የለም በጭራሽ ለመምጣት አልጣርሁም ባለፈው ጊዜ ከየአገሩ ብዙ መልእክተኞች መጥቶ ነበር የለም በጣም ብዙ አልነበሩም ወደ አሜሪካ የሚሄዱት መልእክተኞች ተመረጡ የለም ገና አልተመረጡም እናንተ መስሪያ ቤት ውስጥ ስንት ባለስልጣኖች አሉ? አንድ አምስት ይሆናሉ። ለህዝቡ የተሰጠው ደንብ በጣም ጥሩ ይመስልሃል? በጣም ጥሩ አይመስለኝም። ለመሆኑ ገንዘቡን ለማስመጣት የሚጥር ይመስልሃል? የለም፣ አይመስለኝም። ሰዓቱን አውል ቆየት አስቀመጠው ጠረጴዛ ላይ ይመስለኛል። መልእክተኛው እንዴት ባለ ቤት ውስጥ ነው የሚኖር? የድንጋይ ቤት ውስጥ ነው። ለእያንዳንዳቸው ከመቶ ብር በላይ ይገባቸው ይመስልሃል? የለም አይገባቸውም። እኛ መጽሐፍ ቤት ውስጥ ስንት የታሪክ መጽሐፎች ያስፈልጉ ይመስልሃል? ቢያንስ ሀምሳ የታሪክ መጽሐፎች ያስፈልጋሉ። ስለ ቤቱ ኪራይ ዘርዝረህ ነገርካቸው? አዎ፣ ማንኛውንም ነገር ነገርኋቸው። አሽከርህና ገረድህ በሕግ ተላላፊነት መቀጣታቸው እውነት ነው? አዎ፣ አስር ብር ተቀጡ። እዚህ አገር ለመቅረት ሞክረህ ነበር? የለም፣ አልሞከርሁም። ታባተ ዘንድ የመጣውን መልእክተኛ ተገናኙት? የለም አልተገናኘሁትም። ናራቲቭ ድርሰት ለውጭ ጉዳይ ሚኒስትሩ የተደረገላቸው አቀባበር በጣም ጥሩ ነበር። አቶ ከበደ ብዙ ትዕግስት አለው። አስተማሪው ሲናገር ተማሪዎች ያዳምጣሉ። ማዳመጥ። ውሻው ጌታውን ተከተለ። መከተል። ጉዳዩ እንደሚከተለው ነው። ግርማዊ ጃንሆይ። ግርማዊ ጃንሆይ ሹማችንን እጅ እንነሳለን። እጅ መንሳት። ወንድሙን ወደ አገሩ አሰናበተው። ማሰናበት። ወደ ውጭ ጉዳይ ሚኒስቴር በየጊዜው መሄድ በዲፕሎማቶች መካከል የተለመደ ነገር ነው። ዲፕሎማቶች የውጭ ጉዳይ ሚኒስቴር ግቢ ውስጥ ሲደርሱ የሚገባው አቀባበልና ሰላምታ ይሰጣቸውና ለመገናኘት ከሚፈልጉት ሰው ጋር እንዲገናኙ ወደ ቢሮ ይገባሉ። አንድ ቀን አቶ ዮሐንስ የሚባሉ አሜሪካዊ ወደ ውጭ ጉዳይ ሚኒስቴር ከአቶ ከበደ ጋር ለመነጋገር ሄዱ። አቶ ዮሐንስ በአዲስ አበባ ውስጥ በሚገኘው በአሜሪካን ኤምባሲ ውስጥ የሚሰሩ ሰራተኛ ናቸው። አቶ ዮሐንስ አቶ ከበደ ቢሮ እንደገቡ ጉዳያቸውን ለአቶ ከበደ አቀረቡ። አቶ ከበደም በደስታ ከተቀበሏቸው በኋላ ጉዳያቸውን በትዕግሥት አዳመጧቸው። የአቶ ዮሐንስ ጉዳይ እንደሚከተለው ነው። ምስትር ስሚዝ የተባሉ የአሜሪካን መንግሥት ልዩ መልእክተኛ ወደ ኢትዮጵያ ስለሚመጡ የሚያስፈልገው አቀባበል እንዲደረግላቸው ነው ሚስተር ስሚዝ ከክቡር የውጭ ጉዳይ ሚኒስትሩ ጋር በሰፊው ከተነጋገሩ በኋላ ግርማዊ ጃንሆይን እጅ እንዲነሱ ነው። አቶ ከበደ የአቶ ዮሐንስን ሐሳብ ካደመጡ በኋላ ማናቸውም ነገር በደንቡ መሠረት እንዲፈጸም እናደርጋለን ብለው አሰናበቷቸው። ጥያቄዎች ወደ ውጭ ጉዳይ ሚኒስቴር በየጊዜው የሚሄዱ እነማን ናቸው? ዲፕሎማቶች ውጭ ጉዳይ ሚኒስቴር ሲደርሱ እንዴት ይቀበሏቸዋል? አቶ ዮሐንስ ኢትዮጵያዊ ናቸው? አቶ ዮሐንስ የት ይሰራሉ? ከማን ጋር ለመገናኘት ወደ ውጭ ጉዳይ ሚኒስቴር ሄዱ? የአቶ ከበደ ሥራ ምንድን ነው? አቶ ከበደና አቶ ዮሐንስ በፊት ይተዋወቃሉ? በቢሮ ውስጥ ምን አደረጉ? ምስተር ስሚዝ ወደ አዲስ አበባ ለምን መጡ? ከማን ጋር ለመነጋገር ፈለጉ? This is the end of unit 49.